ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 14 2012 ዓ ም ዝግጅታችን ጀመረ። በኦሮሚያ ክልል በተፈጠረው ሁከት ከአንድ ሺህ በላይ መኖሪያ ቤቶች እና ከሁለት መቶ አርባ በላይ ተሽከርካሪዎች መውደማቸውን የክልሉ መንግስት ቃል አቀባይ አስታወቁ። በራሱ የማቋቋም ስራ እንዲሰራ በአካል በዛው ሰገኝገን ኮሚቴ ማቋቋመን ወደ ስራ እንዲገቡ ተደርጓል። ከዛም በላይ የመንግስት መረጃ የማሰባሰብ ስራ ነው የሰራው መረጃ የኦሮሚያ ክልል ኮሚኒኬሽን ቃል አቀባይ አቶ ጌታቸው ባልቻ ናቸው። የሰጡንን ማብራሪያ ይዘን እንመለሳለን። መቼም ይሄን ሰሞን የመግለጫው ብዛት ለማስተዋልም ለማደምም ለማዳመጥም ለመፈንጠንም ያታክታል። ከዚህ ጋር በተያያዘ ነው እንግዲህ በርከት ያሉ መግለጫዎች ሲወጡ አንዳንዶቹም በነገራችን ላይ እርስ በርሳቸውም ይጋጫሉ። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። በትግራይ ክልል መንግስት በኩል ትላንት ለቀረበው ወቀሳ ምላሽ አላቸው። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ያስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተካሄዱ 6544 የላቦራቶሪ ምርመራዎች 561 ሰዎች ኮሮና ቫይረስ እንደተገኘባቸው ታውቋል። በአጠቃላይ ቫይረሱ በምርመራ የተገኘላቸው ሰዎች ቁጥር 11072 መድረሱን የጤና ሚኒስቴር አስታውቋል። ከእነዚህም ውስጥ 409ኙ ከአዲስ አበባ 52 ከጋምቤላ 16 ከትግራይ 3 ከአፋር 6 ከአማራ 25 ከኦሮሚያ 11 ከደቡብ ብሔር ብሔረሰቦች 8 ከብንሻንጉል 12 ከድሬዳዋ 3 ከሶማሌ ክልል 8 ከሀረሪና 8 ከሲዳማ ክልሎች መሆኑን ዘርዝሯል። በአጠቃላይ በዛሬው ሁለት ሰባት ሰዎች በቫይረሱ የተነሳ ሕይወታቸውን ያጡ ሲሆን ሶስቱ በለይቶ ማቆያ የነበሩ ሲሆኑ አራቱ ደግሞ በአስከሬንና ሙና ውጤት የተገኙ መሆናቸውን ሚኒስቴሩ ጨምሮ አመልክቷል። በኢትዮጵያ በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር 180 መድረሱ ነው። በአጠቃላይ በሀገሪቱ እስካሁን ለ342866 ሰዎች የኮቪድ-19 ምርመራ የተካሄደ ሲሆን በአሁኑ ሰዓት 5442 ሰዎች በለይቶ ማቆያ ውስጥ እንደሚገኙ የጤና ሚኒስቴር መረጃ ጨምሮ ጠቁመዋል። የቀድሞ የሱዳን ፕሬዝዳንት ኦመር አል በሽር ዛሬ ካርቱም ፍርድ ቤት ቀርበዋል። የቀረቡት ከሰላሳ ዓመታት በፊት ስልጣን በጨበጡበት ወታደራዊ መፈንቅለ መንግስት በተጫወቱት ሚና በቀረበባቸው ክስ መሆኑ ታውቋል። ባለፈው ዓመት በአገር አቀፍ ተቃውሞ ከስልጣናቸው የተነሱት አልበሽር በሙስና ወንጀል በተፈረደባቸው የሁለት ዓመት እስራት ቅጣት እስር ላይ እንደሚገኙ ይታወቃል። ከሰባ ስድስት አመቱ አልበሽር ጋር አስራ ስድስት ሌሎች የቀድሞ ባለስልጣኖቻቸው ከመፈንቅለ መንግስቱ በተያያዘ ተከሰዋል። አሁን ሀገሪቱን እያስተዳደረ ያለው የሽግግር መንግስት በዓለም አቀፍ ማህበረሰብ ዘንድ ተቀባይነት ለማግኘት የለውጥ እርምጃዎችን እየወሰደ ነው። ሱዳን የቀድሞውን ፕሬዚደንት አልበሽርን በዳርፉር ግጭት በተፈጸሙ የጦር ወንጀልና የዘር ማጥፋት ወንጀሎች ለሚፈልጋቸው ለዓለም አቀፉ የወንጀል ፍርድ ቤት አይሲሲ አሳልፋ ልትሰጥም ቃል ገብታለች። የግብጽ ፓርላማ የሀገሪቱ መንግስት ወታደሮችን ወደ ሊቢያ እንዲያዘምት ትናንት ፈቃድ መስጠቱን ተከትሎ የሊቢያው ግጭት መፋፋሙ ነው የሚለውን ስጋት እያጎላው መጥቷል። ቱርክ በሌላ በኩል ለሊቢያ የብሔራዊ ውል መንግስት የምትሰጠውን ድጋፍ በእጥፍ ማሳደጓም ጦርነቱ በክልሉ እየሰፋ የመሄዱን ስጋት አብዝቶ አጭሮታል። አንካራ በግጭቱ የምታደርገውን ጣልቃ ገብነት እንድትገታ ዓለም አቀፍ ግፊት እየበረታባት ነው። ትናንት ሰኞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና የግብጽ ፕሬዝደንት አብደል ፋታህ አልሲሲ በቴሌፎን ከተነጋገሩ በኋላ በሊቢያ ተኩስ አቁም እንዲደረስ ዓለም አቀፍ ተማጽኖውን ተቀላቅለዋል። ባለፈው ሳምንት የአውሮፓ ህብረት ተመሳሳይ ጥሪ ማቅረቡ ይታወሳል። የመን ውስጥ ኮቪድ-19 ያሰጋቸው ከ አስር ሺህ በላይ ሰዎች ቤቶቻቸውን እየጣሉ መሸሻቸውን አለም አቀፉ የፍልሰት ድርጅት አይኦኤም አስታወቀ። በሁከትና በትርምስ በተዋጠችው ሀገር ውስጥ ሰዎቹ በኮቪድ ምክንያት ከቤታቸው መፈናቀል የጀመሩት ባለፈው ሚያዝያ ወር መሆኑንም ድርጅቱ ጠቁሟል። ሊሳሽ ላይን ከጂኒቫ ያጠናቀረችው ዘገባ አለ። ሶሎሞን አባተ ያቀርበዋል ለስድስት ዓመታት ያህል እየታመሰችበት ባለው ብጥብጥ ምክንያት እንዲሁም ከ ሶስት ሚሊዮን በላይ ዜጎቿ ተፈናቅለውባታል። አሁን ደግሞ ኮቪድ-19 ተጨማሪ የመፈናቀል ምክንያት ሆኗል። ወረርሽኙ በተሰባበረው ምጣኔ ሀብት ላይ ያሳረፈው ተጨማሪ ጫና፣ መሰረታዊ አገልግሎቶች መቋረጣቸው፣ ሰውም ለኮሮና ቫይረስ እጋለጣለሁ በሚል ያደረበት ፍርሃት ሁሉ ያሳድደዋል ብሏል አይኦኤም። በተለይ ደግሞ የኮቪድ-19 ጫና ጎልቶ እየታየ ያለው እንዲሁም እየተጎሳቆሉና እየተንከራተቱ ባሉ ሰዎች ላይ መሆኑን የዓለም አቀፉ የፍልሰት ድርጅት ቃል አቀባይ ፖል ዲለን ተናግረዋል። አሁን ሰዎች ልጆቻቸውን የሚያለብሱትን ጨምሮ ለዕለት ተዕለት ሕይወታቸው የሚገለገሉባቸውን ቁሳቁስ ሁሉ መሸጥ መጀመራቸውን፣ ቀድሞ የቤት ሰራተኞች የነበሩ አሰሪዎቻቸው ኮቪድ ያመጡብናል እያሉ ስላባረሯቸው ለጎዳና ላይ ልመናና ሕይወት መዳረጋቸውን ተጎጆቹ እንደነገሯቸው ዲለን ገልጸዋል። የመን ውስጥ እስካሁን ከ1600 በላይ ቁጥር ያለው ሰው ለኮሮና ቫይረስ መጋለጡና 445 ሰው መሞቱን የዓለም የጤና ድርጅት አስታውቋል። በዚያ ላይ የተዛባው መረጃ ለአዳዲስ ጥቃቶች በር መክፈቱን የአይኦኤም ሙዲ ለን ጠቁመዋል። ስለ ቫይረሱ በተለያዩ አካባቢዎች የተሳሳቱ መረጃዎች ይናፈሳሉ መጤጠልነትና በውጭ ሰዎች እንዲሁም በተፈናቃዮች ላይ የሚፈጸሙ ጥቃቶች ከነዚህ የተሳሳቱ አገላለጾችና መረጃዎች የሚመነጩ ስለመሆናቸው ግልጽ ማሳያ ነው። የተባበሩት መንግስታት ድርጅት ለየመን የኮቪድ-19 ህክምናና መከላከያ ከጠየቀው የ385 ሚሊዮን ዶላር ድጋፍ እስካሁን ያገኘው 14 ከመቶውን ብቻ በመሆኑ የበረታ ችግር ውስጥ መሆኑን ገልጿል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች፣ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር የተረጋገጠው ከ14.7 ሚሊዮን በላይ አሻቅቧል። በበሽታው ህይወታቸውን ያጡት ደግሞ ወደ 610 ሺ እየተቃረቡ ነው። ቫይረሱን ለመከላከል የሚሰራና ጉዳት የማያስከትል ክትባት ፍለጋ ላይ የሚገኙት ተመራማሪዎች ደግሞ ጥሩ እርምጃ እያዩ መሆናቸውን እየተናገሩ ነው። የብሪታንያ ኦክስፎርድ ዩኒቨርሲቲና የእንግሊዝና ስዊድን የመድኃኒት ኩባንያ አስትራዜኔካ በጋራ የቀመሙት አንዱ ሲሆን ሌላው ደግሞ ካንሳይኖ የተባለው የቻይና ባዮቴክ ኩባንያ የሰራው ክትባት ነው። በሰው ላይ በተደረጉ ሙከራዎች ክትባቶቹ ጠንካራ ውጤት ማሳየታቸውን በላንሴት መጽሔት ላይ የወጡ ጥናቶች አስታውቀዋል። የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ና የጀርመኑ ባዮቴክ በህብረት የቀመሙት ክትባት ጥሩ ውጤት ማሳየቱንም ትናንት አስታውቀዋል። በተለይ የኦክስፎርድና አስትራዜኔካው ክትባት ትልቁን ትኩረት እንደሳበ እየታየ ነው። ይህ የሆነበት ምክንያት የሚሰራው ክትባት ፍቱንነቱ ከተረጋገጠና የተቆጣጣሪዎችን ፈቃድ ካገኘ ክትባቶቹን ለማቅረብ ከበርካታ የዓለም መንግስታት ጋር ስምምነት በመፈራረሙ ነው። ኒውዮርክ ታይምስ ጋዜጣ እንደዘገበው ክትባቶቹ ብሪታንያ፣ ደቡብ አፍሪካና ብራዚል ውስጥ ከአስር ሺህ ለሚበልጡ በጎ ፈቃደኛ ተሳታፊዎች ተሰጥተዋል። በሚቀጥለው ሳምንት ደግሞ ዩናይትድ ስቴትስ ውስጥ ለ ሰላሳ ሺህ በጎ ፈቃደኛ የሙከራው ተሳታፊዎች ይሰጣሉ ተብሏል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋሽንግተን ዲሲ በአጭር ሞገድ በ22 በ25፣ እና በ31 ሜትር ባንድ እንዲሁም በናይል ሳት ቪዌ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ፣ የተከበራችሁ አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መሥሪያ ቤት ሕንፃና የሥራ ቦታዎችን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊ ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሠረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች ባኮ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ሥራችን ላይ ነን፣ ከእናንተ ጋር ነን። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሐሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም ዩቱብ ላይ ያገኙናል። በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል። በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲንወቅ ብለው ቢሉ የሚጻፉት ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውም ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱን እንደማ የማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ዲያቆን ዮሴፍ ተፈሪ የዓለም አቀፉ ዘመቻ አስተባባሪዎች ሰብሳቢ ናቸው። አነጋግረናቸዋል። የኢዜማ መሪ ዶክተር ብርሃኑ ነጋም ስለ ህዳሴ ተናግረዋል። ኢትዮጵያውያን አንድ ነገር ያለን፣ ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በእንዲህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን። በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይህንን ደግሞ እንደምንወጣው ምንም ድርድር የለኝ። በምሽቱ ዝግጅታችን በስፋት ይመለሳሉ። ጠብቋቸው። በቅንብሩ ጽዮን ግርማ አብራኛለች። የማስተናግዳችሁ ሰሎሞን አባተ ነኝ። የአባይ ዙሪያ ድምፆች ተቀምጨ ወረፋ ጠብቄ የማመጣ ስንት ሰዓት ወረፋ ይጠብቃል? ፓርቲያ ነው። እስታሁን አራሳ አይበልጥም። ህዝቡ ሁለት መቶ አርባ ሰው ነው የሚጠቀምበት። ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ የጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበት። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። ብቻ አንድ ጀሪካ ውሃ ለመጠጥ ይቻላል። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ፣ እየሰማሁ ነበረ። እንደገና ደግሞ ውሃው ያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃ ያልቃል ማለት ነው። አነጋግረናቸዋል። ተሰሟቸዋል። በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው። ስለ ደቡብ ሰላም በጎ ወሬ አለ። እንደዚህ አይነት ወረርሽኝ ሲከሰት አገር ምድሩ ሲደነግጥና ከባድ ንቅናቄ ሲያደርግ መሳተፍ አስፈላጊ ሆኖ ስላገኘ ነው። ይህንን ምክንያት በማድረግ እራሳችንን በስቅነት አደራጅተን የአርበኛው ልጅ አርበኛ በሚል መሪ ቃል እንቅስቃሴ እያደረግን እንገኛለን። ኢትዮጵያውያን በኮሪያ ኮቪድ-19 ያገናኛቸው ይደጋገፋሉ። አግኝተናቸዋል፣ አነጋግረናቸዋል። የአባይና የህዳሴ ግድብ ጉዳይ በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል። ሰሞኑንም ለዩናይትድ ስቴትስ የገንዘብ ሚኒስትር ደብዳቤ ጽፈው መልስም ተሰጥቷቸዋል። ሰው ላስተዋውቃችሁና ታሪኩን ይንገሩ። ስሜ ዲያቆን ዮሴፍ ተፈሪ ነው። የምኖረው ኮሎራዶ ነው። እኔ የምወክለው ድርጅት የኢትዮጵያ አሜሪካውያን የዜጎች ምክር ቤት ነው የሚባለው። ሶስት አመት ነው በህጋዊ መሰረት ከተቋቋመን። ቀደም ሲል በተለይም ብዙ ኢትዮጵያኖች የሚያውቁት ኤች አር መቶ ሀያ ስምንት የሚባለውን ህግ በአሜሪካን ኮንግሬስ ላይ አስረቅቀን እንዲጸድቅ ካደረጉት አካሎች አንደኛውንን እኔ በሊቀመንበርነት በሰብሳቢነት የምወክለው ድርጅት ነው። ዲያቆን ዮሴፍ ተፈሪ በቅድሚያ ለጊዜው በጣም አመሰግናለሁኝ። ሰሞኑን በኢትዮጵያ በሱዳን እና በግብጽ መካከል በዩናይትድ ስቴትስ እና በዓለም ባንክ ታዛቢነት ሲካሄዱ ከቆዩት ድርድሮች በኋላ በተደረሰበት ሁኔታ ላይ እናንተ የጻፋችሁት ደብዳቤ ነበር። ያንን ደብዳቤ መሰረት በማድረግ የዩናይትድ ስቴትስ የገንዘብ ሚኒስትር አማካሪ አዳም ሌሪክ የፈረሙበት ደብዳቤ ነው የዚህ ስልኬ የዚህ ጥሬ መነሻ። ስለዚህ ዲያቆኑ ዩኒቨርሲቲ ከመጀመሪያው እንነሳና ምንድን ነበር የጻፋችሁት? ለምን ጻፋችሁ ይህን ደብዳቤ በአባይ ግድብ ጉዳይ ላይ? አሜሪካኖች ቀደም ሲል ራሳቸው በታዛቢነት ደረጃ ሶስቱን ፈሳሽ ሀገሮችን አንድ ላይ ሰብስቦ በሚያደርጉት ጉባኤ ላይ ለመገኘት ጠይቀው ወዳጅ ሀገር ስለጠየቀ ያንን በዲፕሎማሲ መንገድ እምቢ ማለት አጉል ይሆናል በሚል ይመስለኛል። በኢትዮጵያ መንግስት ፈቃደኝነቱን አሳይቶ እነሱን በታዛቢነት ብቻ እንዲሆኑ ተደርጎ አራት ስብሰባ አድርገው ነበር። በመጨረሻ ላይ ግን የአሜሪካን መንግስት ዓለም ባንክ ጋር በመሆን አንድ ላይ የታዛቢነትን ሁኔታ ትተው ወደ ጉባኤውን የመምራት እንደውም በኋላ ወደ መጨረሻ ላይ አዲስ ረቂቅ የመስማሚያ ረቂቅን እስከ መጽሐፍ ድረስ በመድረሳቸው የኢትዮጵያ መንግስት በዚህ ምክንያት ፈቃደኛ ባለመሆናቸው በአራተኛው ስብሰባ ላይ ሳይገኙ ቀርተው ያ ስብሰባ የተጠበቀው ለመቼ ነበር? በፌብርዋሪ መጨረሻ ባለፈው ወር ማለት ነው። መጨረሻ ከዛሬ አስራ አምስት ቀን የካቲት መጨረሻ ነው የሚለው የነበረው ትክክል እና በዛ ሰዓት ላይ መተው እንዲፈርሙ የሚጠይቅ ነበር እና ኢትዮጵያ ያንን ፈቃደኛ ስላልሆነችም ይሄ ጉዳይ ከአሜሪካን ውጭ ጉዳይ ሚኒስትር ወጥቶ ለዋናው ለግምጃ ቤቱ ትሬሽሪ ዲፓርትመንት ለሚባለው ተሰጥቶ ስለነበረ ሌሎችም አይነት ተጽዕኖ ሊደረግ በኢትዮጵያ ላይ የታሰበ መሆኑ እንግዲህ እኛም ውጭ ያለ ነው ኢትዮጵያኖች ይሄንን ነገር የሀገራዊ ሕልውናን የሚነካ የሀገሩን ጥቅም የሚነካ በመሆኑ ምን እናድርግ በሚል ባደረግነው ሰላማዊ ሰልፍ ደብዳቤዎች ለስቴት ዲፓርትመንትና ለዚሁ ለግምዣ ቤት ዋናው ኃላፊ ስቲቪን ሜኖሺ ይባላል። ለሱ የእኛን አቋም በዝርዝር ገልጸን አሜሪካ ያደረገችውን ጣልቃ ገብነትን በመቃወም ከእንግዲህ ወዲህ የሚኖረው ድርድር ከሀያላን ጫና የወጣ እነዚህን ሶስቱን ዋና አፈሳሽ ሀገሮች ውስጥ ያሉትን በጉባኤ ለብቻ ላይ እንዲሳተፉ የሚጠይቅ ነበር። ለዛ ነው እንግዲህ መልስ የተሰጠን ማለት ነው። ለመሆኑ በመልሱ ረግታችኋል ዲያቆን ዮሴፍ? አረካን በአንድ በኩል የሚሉት እኛ በዚህ ጉዳይ ውስጥ የገባንበት የተያዘው የቆየው ጉባኤና ድርድር መያዣ ጫፍ ስላጣ እኛም ለምንርዳ በሚል ነው እንጂ የኢትዮጵያን ሕልውና ለመግፋት አይደለም የሚልና እዛው አረፍተ ነገር ላይ የሚቀጥለው የሚናገሩት ነገር ምንድን ነው? ግድቡ ሴፍቲ ማለት ነው። አዎ በትክክል መሰራቱና በትክክል መስራት እንደሚችል እኛ ማረጋገጥ አለ ለብን ለዚህ ነው ምክንያቱም ከኢትዮጵያ አልፎ ላሉት ለሱዳንና ለግብፅ አስጊ ነገር ስራ በመሆኑ እኛ ያንን የመቆጣጠር ሳይሆን ገብተን እኛም ብንሆን ምርመራ ማድረግ የምንችልበትን ነው የገፋንበት ይላል። ቴክኒካል ይሉታል እዛ ደብዳቸው ለና እኛ ደግሞ ምንለው ያ ጉዳይ ነው የኢትዮጵያን ልዑላዊነት የሚነካ ነገር መሆኑን ስለተገነዘብን አሁን ያለነው እንግዲህ በዚህ ሁኔታ ስለሆነ፣ ጌታዬ እንደጠየከኝ እኛ በዚህ ጉዳይ ላይ አጥጋቢ ነው አንልም። ግን አክብረው መላካቸው ለእኛ ለዲያስፖራ አካል በሌላም በሌላም ቦታ ተጽዕኖ ስለተነሳባቸው ይህንን ጉዳይ እንድንነጋገር ከነሱ ጋር የሚጋብዝ አይነት ሆነ ደብዳቤ ሆነ አግኝተነዋል እና ከዚህ በኋላስ ከነሱ ጋር የመነጋገር የመጻጻፍ፣ የገንዘብ ሚኒስትሩን አግኝቶ የመነጋገር ሀሳብ አላችሁ? በሌላስ ደረጃ ቅድም እንደነገሩኝ፣ የተወካዮች ምክር ቤቱን ሕግ ኤችአር መቶ ሀያ ስምንትንም እንደዚሁ ስትከታተሉ ነበር። እና ከተወካዮች ምክር ቤት አባላት ከእንደራሲዎች ጋር የመገናኘት የመቀጠል ዘመቻችሁን ሀሳብ አላችሁ እንዴ? አዎ፣ እንግዲህ ይህ ነገር ሰፋ ባለ መንገድ ካልተያዘ በስተቀር ጉዳዩ በእውነት ከአንድ ድርጅት አቅም በላይ ነው። በመንግስት ደረጃ የተያዘ ጉዳይ ሆኖ በዚህም ደግሞ ሲመጣ እንደውም ከኤችአር መቶ ሀያ ስምንት ጋር ሲነጻጽር ይሄ በጣም ሰፊ በጣም ከባድ የሆነ ጉዳይ በመሆኑ እኛም ሌሎችን አካሎች በዚህ ጉዳይ ላይ እንዲሳተፉ አድርገናል። ከዚህ በፊት አብረውን ያልነበሩ ብዙ አዳዲስ ኃይሎች በተለይም በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲንወቅ ብለው ቢሉ የሚጻፉ ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱን እንደማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ነገር ግን አሁን ለተጠየቀው ጥያቄ ግን በትክክል የህግ አማካሪዎችን ጀምረናል ማነጋገር። ሶስት አራትም የሆኑ የተለያዩ የህግ አማካሪዎችም እንደውም በሰሞኑ በተለይ በቅርቡ እዚሁ እኛም ጋር ኮሎራዶ ያሉት ጄሰን ክሮ የኢትዮጵያንና የግብፅን ጉዳይ በሚመለከት አሜሪካ ተጽዕኖ ማድረግ አይገባትም። ራሷ ገብታ ፌር ባልሆነ ወይም እውነተኛ ዳኝነት በተሞላበት ሁኔታ ድርድሩን እንማታካሂድ ስለሆነች ራሷን ገለልተኛ ማድረግ አለባት። ሶስቱ ሀገሮች በራሳቸው በጀመሩት ውይይት መቀጠል አለባቸው የሚል መግለጫ አውጥተዋል። እንዲሁም የካሊፎርኒያውንም እንዲሁ የነቫዳውም እንደዚሁ አሁን እንደውም በዚህ ሳምንት የጀመርነው ሙሉ አንድ ገጽ የሆነ አቋም መግለጫ ለሁሉ ኢትዮጵያኖች ልክ በኤችአር መቶ ሀያ ስምንት ጊዜ እንዳደረግ ነው። በያሉበት አገር እና ስቴቶች ውስጥ እንግዲህ እንደሚታወቀው በዲስትሪክት ደረጃ ነው እነዚህ የኮንግረስ አባሎች ያሉት እና በሚኖሩበት ዲስትሪክት ሁሉ እየሄዱ የሚያነጋግሩበትን ይፋ የሆነ ደብዳቤ፣ ምክንያቱም ሁላችንም አንድ ቃል መናገር መቻል አለብን፣ ይዘው የእነሱን የህግ ተወካዮች የኢትዮጵያን ጉዳይ እንዲያስረዱ ስራ ጀምረናል። በዚህም ትንሽ ተስፋ የሚሰጥ ነገር እያየን ነው በየቦታው እና የዚህም ተጽዕኖ በነ ለዚሁ ለስቲቭን ሚኒችን ለሚመራው ግምጃ ቤት አሁን በቀጥታ ለእነሱ እንዲደርስ እየተደረገ ነው። በሌላ በኩል ደግሞ ነገሩን የኢትዮጵያን ሕዝብ በተለይ ዲያስፖራውን ያለውን እንዲካፈልበት ለማድረግ ፔቲሽን ጀምረናል። በዚህ ፔቲሽን ወደ ሰባ ዘጠኝ ሺህ ፊርማ በንዚት በአንድ ሳምንት ውስጥ አግኝተናል። ከዚህም በላይ እንዲገኝ ነው የምንፈልገው። ለእነሱና ለፕሬዚደንት ትራምፕ እና ለስቴት ዲፓርትመንት የሚደርስ ነው እና በዚሁ አጋጣሚ ያልፈረሙ ሰዎች ቼንጅ ዶት ኦርግ ከሚባለው ውስጥ ነው የገባው። ናይል የሚለውን የከቱ የእኛን ያወጣላቸዋልና፣ እንግዲህ ሰፋ ባለ መንገድ በእንዲህ አይነት ሁኔታ ነው የጀመርነው። ዲያቆን ዮሴፍ ከዚህ በፊት የውሃ ሚኒስትሩን ሳናግራቸው ሲደረጉ የነበሩት ንግግሮች የኢትዮጵያን ሉዓላዊነት ሊዳፈሩ የሚችሉ በአሜሪካ በኩል በተለይ ደግሞ በእኩልነት አይን በሚኒስትርና በሚኒስትር አይን ይታዩ ያልነበሩ እና ትንሽ ስሜታቸውን ይነካ የነበረ እንደ ሀገርም እንደ መሪም አድርገው ነበር የገለጹልኝ። እና ለመሆኑ እናንተ ከኢትዮጵያ መሪዎች ጋር ተነጋግራችኋል? በዚህ ጉዳይ በየትም ደረጃ ገልጸውላችኋል? ይሄንን እናንተ ተሰምታችኋል? ይህ ስሜት? አዎ፣ ይሄ በጣም ትልቅ ኢምፖርታንት ጥያቄ ነው ዘመን። ይህንን አይነት ነገር በተለይ በመንግስት ደረጃ የተያዘ ጉዳይ በተለይ ደግሞ እኛም ብንሆን በቅጡ ያለውን ውስጡ ያለውን የድርድሩን ውጥንቅጥ በደንብ ገና ያልበሰልንበት በመሆኑ በመጀመሪያ ያደረግነው ኤምባሲ ውስጥ ገብተን ለክቡር አምባሳደሩ ለኢትዮጵያ አምባሳደር በአሜሪካ አዎ አቶ ፍጹም አረጋን ገብተን አግኝተናቸዋል እና አንደኛ፣ ምን ላይ ነው ያለው ሁኔታው፣ ሁለተኛ፣ የእኛን እርዳታ ትፈልጋላችሁ ወይ፣ ሶስተኛ፣ ደግሞ በተቻለን መጠን ጉዳይ አሳሳቢ በመሆኑ እኛ የምናደርገውን ነገር ለእናንተም እየገለጽን መስራት እንችላለን ወይ ብለን ሙሉ ውይይት አድርገን ነው ይህንን ነገር የጀመርነው። አሁንም ይሄ ደብዳቤ ተመልሱ ምላሽ ሲመጣ ምላሹን ሰጥተናቸው እዩትና ይሄ ለእናንተ ለሰጧችሁ ኦፊሻል ለሆነው መልስ ጋር ተመሳሳይ ነው ወይ ብለን ጠይቀን፣ ምን አይነት ምክርስ ትምክሩን አላችሁ መልስ ለመስጠት እንድንችል በሚል በጥንቃቄ ነው ያደረግነው። ምክንያቱም አብዛኛው ጉዳይ በመንግስት ደረጃ የተያዘ በመሆኑ ከሲቪክ ድርጅቶች ከግለሰቦች በላይ መንግስት መንግስት ጋር ያደረገው ሚኒስትሮች ከሚኒስትሮች ጋር ያደርጉት ውይይት ስለሆነ በጣም ጥንቃቄ ማድረግ አለብን። እኛ የምንለው ምንድን ነው? ኢትዮጵያ ባዶ እጇን አይደለችም። ህዝብም አላት፣ ዲያስፖራም አላት። እነዚህ ዲያስፖራዎች በከፊል ዜጎች ናቸው ሙሉ የአሜሪካን ዜጎች ናቸው። እነዚህም ዜጎችም ዜጎችም ያልሆኑት ሙሉ ታክስ የሚከፍሉ ናቸው። ተጠሪ የኮንግሬስ አባል በእያንዳንዳቸው አላቸው። ይህንን ነገር እያየን ዝም አንልም። በነገራችን ላይ እኛም ግልጽ እንዲያደርጉልን የፈለግነው ነገር ቢኖር ምንድን ነው በአሜሪካን የውጭ ጉዳይ ሚኒስቴር እና በአሜሪካን የግምጃ ቤት በኩል ስለዚህ ጉዳይ የሚወጡት መገለጫዎች ተጻራሪ ሆነው አግኝተናቸዋል። በግምጃ ቤቱ ለኢትዮጵያ የተወሰነ ግድብ ቀን ተሰጥቷት መታ መፈረም አለባት የሚል የሚያስገድድ ተጽዕኖ ያለው ጥሪ ሲደረግላት፣ የስቴት ፓርቲ የውጭ ጉዳይ ሚኒስትሩ ግን የለም ኢትዮጵያ አጋር ሀገር እንደመሆኗ ይሄ ጉዳይ ደግሞ በጣም ሰፊና ብዙ ውይይት የሚያስፈልገው ለብዙ ጊዜ መነጋገር ያለብን ጉዳይ ነው፣ ወራት ይወስዳል፣ ግን መጨረሻ ላይ ልንቋጮ እንችላለን ብለን እናምናለን የሚለው ሁለት ተቃራኒ ጉዳ ዎች ሆኖ ስላገኘ ናቸው። እንደውም ይህ ከተያዘ አይቀር ከግምጃ ቤቱና ከወርልድ ባንክ ወጥቶ ለውጭ ጉዳይ ሚኒስትር መሄድ ይገባል የሚል ግፊትም እያደረግን ነው። በነገራችን ላይ ዲያቆን ዮሴፍ ይሄንን የህዳሴ ግድብን ጉዳይ በሶስቱ ሀገሮች መካከል ያለውን የአባይ ንግግር ጉዳይ ቀድሞም ሲከታተል የነበረው ላለፉት ስምንት ዘጠኝ ዓመታት ሲከታተል የነበረው የውጭ ጉዳይ መስሪያ ቤቱ ነበር። አንደኛ። ሁለተኛ የእንደዚህ አይነት የዓለም አቀፍና የወሰን ተሻጋሪ ውሃዎችን ጉዳይ የሚመለከተው በዓለም አቀፍ ደረጃም እና የሚከታተለው እውቀቱም፣ ልምዱም፣ ሙያውም፣ ቢሮውም ያለው ትጥቁም ያለው የውጭ ጉዳይ መስሪያ ቤቱ እንደሆነ ነው የሚነገረው በብዙ ባለሙያዎች፣ የራሳቸውን የአሜሪካን ዲፕሎማቶች ጨምሮን ያነጋገርኳቸውን። እና ከዚያ ወጥቶ ነው ለገንዘብ ሚኒስቴር እንዲሰጥ የተደረገው። ይሄን የታዛቢነትም ይሁን ምንም አሜሪካ የፈለገችው ጉዳይ እንዲሰራ የተደረገው ይሄንን አንስታችኋል? በዚህ ደረጃ ተመካክራችኋል? ለምን የ ገንዘብ ሚኒስቴር ያለ እውቀቱና ያለ ሙያው ያለ እውቀቱ ስል ዳራም ከዚህ በፊት የቆየ የመስሪያ ቤት ወይም ኢንስቲቱሽናል ሜሞሪም የሚባል የሌለው መስሪያ ቤት ለምን እንዲይዘው እንደተደረገስ ተነጋግራቸዋል? ይህንን በጥያቄ መልክ ነው እንግዲህ ያቀረብ ነው። ለምን በግልጽ እንደሚታወቀው አንደኛ ሁለቱም የመንግስት ዋና አካሎች የሚሰጡት ማጠቃለያ ገለጻ የተቃረነ ነው። ከአንድ ሀገር ሁለት ፖሊሲ እየወጣብና ያለው ሁለተኛ ወንድሜ አሁን በጣም ጥሩ አድርገህ እንዳብራራው ይሄ ነገር ኢትዮጵያን ጉዳይ ብቻ አይደለም፣ የህዳሴን ግድብ ብቻ አይደለም። ባንኛውም በውጭ ሀገር ውስጥ ያሉትን የአሜሪካንን እንደው ሀሳብ እየያዘ የጎተተ ጉዳይ በሙሉ በስቴት ዲፓርትመንት ማለት በውጭ ጉዳይ ሚኒስትሩ ነው የሚያዘው። ይሄ ሁሉ እያለ ግልጽ ባልሆነ መንገድ ይሄ ነገር ወደ ግምጃ ቤቱ ለምን ሄደ? አንድ ግን ፍንጭ ብቻ ሳይሆን ከነ ማስረጃው በተለይ ግብጾች አሁን በግልጽ የሚናገሩት ነገር ምንድን ነው? የህዳሴውን ጉዳይ ላይ አሜሪካ ይህንን ጉዳይ በኢትዮጵያ ላይ ተጽዕኖ የሚያስገድል አድርጎ ሊያመጣ የሚችለው የመንግስት አካል የገንዘቡ ወይም ግብዣ ቤቱ በመሆኑ ይህም እንደውም አልበቃ ስላለ የዓለም ባንክንም በዚህ ጉዳይ እጁ እንዲያስገባ ይዞ የመጣበት አንድ ከበስተጀርባው ሌላ ጉዳይ ነበረ። ዲያቆን ዮሴፍ፣ እስቲ በሌላው አካባቢ ያደረጋችሁት ያለ እንቅስቃሴ ደግሞ ካለ ይንገሩኝ። ከዚህ ከአሜሪካ ውጪ ከዩናይትድ ስቴትስ ውጪ ማለት ነው ምናልባት በአውሮፓ ደረጃ በካናዳ እና በሌሎች አካባቢዎች እንደዚህ እንቅስቃሴ እንቅስቃሴያችሁን አስፍታችሁ ከሆነ እስራኤልም ቢሆን ከእስራኤል መንግስት ጋር እያደረጋችሁ ያለ ዓለም አቀፍ ጥረት ካለ ምናልባት የግብፅንም ወገን የምታገኙበት መንገድ ካለ ሀሳብ ካላችሁ እና ሌሎች እንዲህ አይነት እንቅስቃሴ ያዘለ ከሆነ ዘመቻችሁ። እንግዲህ ይሄ ነገር የመጣብን በዓለም አቀፍ ደረጃ ነው። በተለይ የዓለም ባንክ በዚህ ጉዳይ ውስጥ በመግባቱ ይህ አካል ደግሞ ቋሚ አካል እንደመሆኑ፣ በቋሚ አካልነቱ ምክንያቱም የትረምፕ አድሚኒስትሬሽን እንግዲህ ምርጫ ውስጥ ነው ያለው ሊሳካልት ሁለቱም ላይ ይሳካለትም ይችላል። የዓለም ባንክ ግን ቋሚ የሆነ ከዚህም ከአድሚኒስትሬሽኑ እድሜ በላይ ሊቆይ ብዙ አይነት ተጽዕኖ በኢትዮጵያ ላይ ሊያደርግ የሚችል አካል እንደሆነ ስለምናቅ እንደ ላነሳውን መፈልገው ነገር ምንድን ነው፣ የዓለም ባንክ ዋና የቦርድ አባላቶችም በሙሉ ስማቸውን አግኝተን አድራሻቸውን አግኝተን አንደኛ የዓለም ባንክ በዚህ ጉዳይ ላይ መግባት አልነበረበትም። የውስጥ ደንባችሁን ሁሉ የሚሽር አድራጎት ነው ያደረጋችሁት እና ይሄንን ነገር መግለጽ አለባችሁ ለእኛ። የዓለም ባንክ እንዴት እዚህ ጉዳይ ውስጥ እንደገባ የሚል ለሁሉም እዛ ቻርተር ውስጥ ላሉት ቦርድ ኦፍ ዳይሬክተርስ ቦርድ ኦፍ ዳይሬክተር ማለት ለዓለም ባንክ የገንዘብ ሚኒስትሮች ነው የተለያዩ አገሮች ገንዘብ ሚኒስትሮች ነው እና ለእነሱ ደብዳቤ ልከናል። ሌላው የተደረገው እንግዲህ ነገር ምንድን ነው በዓለም አቀፍ ደረጃ የመጣ ነገር ስለሆነ ኢቨን ነው ጉዳዩ እዚህ በየትኛው ታክስ በምንከፍልበት ሀገር በአሜሪካ ቢሆንም ቀደምተኝነቱ የተጽዕኖ በዓለም ደረጃ ያሉት ኢትዮጵያኖች በሙሉ ዲያስፖራውን አካል በሙሉ የሚነካ በመሆኑ አንደኛ ዩሮፒያን ዩኒየን በዚህ ጉዳይ ላይ አትሊስት መለስ ያለ አቋም ያለው በመሆኑ ይህንን ነገር እንዲይዝልን ከአውሮፓ ውስጥ ካሉ ኢትዮጵያኖች ጋር በመጻጻፍ ላይ እንገኛለን። ሌላው አፍሪካን ዩኒየን፣ በተለይ ደግሞ የአፍሪካ አንድነት የአረብ ሊግ የሚባለው አሁን በአጠቃላይ ከሱዳን በስተቀር ከግብጽ ጋር በመወገኑ የአፍሪካን አንድነት ደግሞ የኢትዮጵያን ጉዳይ አትሊስት ከሞላ ጎደል የሚደግፍ በመሆኑ እነሱ በዚህ ጉዳይ ላይ የበለጠ ተቃውሟቸውንም የሚደረገውንም ተጽዕኖ ከአሜሪካ የመጣውን ተጽዕኖ እንዲያሰሙ እየጠየቅን ነው። ግብፃውያን ጋር በተለይ እዚህ በአሜሪካ ውስጥ ያሉ ግብፃውያኖች ጋር ግንኙነት ጀምረናል ለመነጋገር። እሺ በመንግስት ደረጃ እንዲህ አይነት ነገር ይደረጋል። እኛ ግን ህዝብ ለህዝብ የምተዋወቅ መገናኘት አለብን፣ መነጋገር አለብን። አንዳችን ብንጎዳ ሌላችንም የበለጠ እንደምንጎዳ የምንረዳዳበት ውይይት እንክፈት በሚል እኛም ስለቀረብናቸው እነሱም መልካም ስሜት አሳይተውናል ለመገናኘትና ለመነጋገር። በእውነት ለመናገር ከሆነ አሁን ያለው ሁኔታ ትንሽ የዛሬ ሳምንት ከአስራ አምስት ቀን በፊት ከነበረው የተሻለ ነገር እያየን ነው። አንደኛ እነዚህ ቅድም ያነሷቸው የተለያዩ የህብ የኮንግሬስ አባሎች እየወጡ ገለጻና አቋም እየወሰዱ መጥተዋል። ሁለተኛ ነገር ደግሞ በትክክል እንደተረዳ ነው የሱዳን አልፈርምም ማለቷ በዚህ ጉዳይ ላይ ኢትዮጵያን አጋር ሆና ከሶስቱ ሲወያዩ ከነበሩት ሲደራደሩ ከነበሩ ሀገሮች ግብጽ ብቻዋን እየቀረች መሆኑ ለእኛ ትልቅ ትልቅ የሞራል እርዳታ ሆኖልናል እና እንደውም ባለፉት ሁለት ቀናት የሰማነው ሱዳኖች አቀራርባለሁ ኢትዮጵያንና ግብጽን እኔ ሚዲየት አደርጋለሁ እና የአሜሪካ በዚህ ጉዳይ ላይ እጇን ታንሳ የሚል መግለጫ እንዳወጡ ሰምተናል። እሱን የበለጠ መረጃውን ካየን በኋላ በዚህ ጉዳይ ላይ ይሄንን በተለይ አፍሪካን ዩኒየን ይሄንን ጉዳይ የበለጠ እንዲገፋበት ለማድረግ እየሞከርን ነው። ግን ደስ የሚለው ነገር ምንድን ነው? ኤችአር መቶ ሀያ ስምንትን በምንገፋበት በዛን ሰዓት በምንሰራበት ጊዜ ከነበረው መተባበር አሁን የበለጠ ሰፋ ያለ ብዙ ምሁራኖችን ብዙ ባለሙያዎችን የሚያካ በየቦታው ከመጀመሪያውን ጀምሮ ብዙዎችን እያሳተፈ ስለመጣ አዳዲስ የሆኑ ይህንን ኢትዮጵያን ጉዳይ የማስረዳት የመግለጽ እና የተለያዩ ሰዎችን እና ድርጅቶችን የማነጋገር እና የመቅረብ እንትን ተጀምሯል። እንደውም ናይል አድቮኬሲ ግሩፕ የሚባል ነው የተፈጠረው። ልክ ከኤምበሲው ጋር የመጀመሪያውን ስብሰባ ካረግን በኋላ ይህንን አድቮኬሲ ግሩፕ እንዲውጣጣ ተደርጎ እኛም እዛ ውስጥ ከነሱ ጋር ሆነን እየሰራን ነው። እና በብዙ መቶ የሚቆጠሩ ሊቃውንቶች አሁን በዚህ ጉዳይ ላይ እጃቸውን አስገብተዋልና ሰፋ ባለመንገድ ነው የተጀመረው ንቅናቄው ለማለት ነው። ናይል አድቮኬሲ ግሩፕ የአባይ ተሟጋቾች ቡድን እንደማለት ነው። በዓለም አቀፍ ደረጃ የሚንቀሳቀስ ቡድን ነው ይሄ። ትክክል ኢትዮጵያውያን ብቻ ናቸው ወይም ትውልድ ኢትዮጵያውያን ብቻ ናቸው ወይስ ሌሎችም አሉበት? እዚህ ውስጥ ውጭ ያሉ ከኢትዮጵያውያንነት ውጭ የሆኑት በአማካሪነት አሉ ይሰራሉ ከኛ ጋር ይሰራሉ። ነገር ግን በውስጡ ሆኖ የምንሰራው ኢትዮጵያን እና ኢትዮጵያን ትውልድ ያለንን አበስታሁን የምንሰራው ዲያቆን ዮሴፍ ተፈሪ ጥረታችሁ የሰመረ እንዲሆን እመኛለሁኝ። ሌሎቹም ወገኖች የሚናገሩት ካለ በገንዘብ ሚኒስቴሩም በኩል በአለም ባንክም በኩል በግብፅም በኩል የሚናገሩት ካለ ለማግኘትና ሀሳባቸውን እንዲያንሸራሽሩ ለማድረግ ጥረት አደርጋለሁኝ። አሁን ግን እግዚአብሔር ይስጥልኝ ለሰጡኝ ጊዜ ዲያቆን ዮሴፍ እግዚአብሔር ይስጥልኝ አክብራችሁ ስለጠየቃችሁ። እና እጅ ነሳለሁ። ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዘ ጥያቄ ሰሞኑን ዋሽንግተን ዲሲ አካባቢ ለነበሩት የኢትዮጵያውያን ዜጎች ለማኅበራዊ ፍትህ ፓርቲ መሪ ለዶክተር ብርሃኑ ነጋን ሲችላቸው ነበር። እንዲህ አሉ። የአባይ ጉዳይ የአገር ጉዳይ ነው። በአባይ ጉዳይ ላይ ብዙ ስህተቶች ከዚህ በፊት በግድቡ ጉዳይ ብዙ ስህተቶች ተፈጽሞ ሊሆን ይችላል። ብዙ ገንዘብ እንደተበላበት እናውቃለን። ብዙ የኢንጂነሪንግ እና ሌሎች ስህተቶች እንደተደረጉ እናውቃለን። ያም ሆነ ይህ ግን ይሄ የሀገራችን ሀብት ነው። ኢትዮጵያውያን በገዛ ገንዘባቸው ሌላ ምንም የውጭ እርዳታ ሳያገኙ የሰሩት ለሀገራችን እድገት፣ ለሀገራችን ዝመና ትልቅ አስተዋጽኦ የሚያደርግ ግድብ ነው። ይሄንን ሌላውን ለመጉዳት ግብፅን ለመጉዳት ወይም ግብፅን ለማስራብ ወይም ግብፅን ለማስጠማት ኢትዮጵያውያን ኢንትረስት አላቸው ብያለሁ። ግን የሚገባቸውን የማግኘት ደግሞ መብታቸው። ይሄንን ማንም አሜሪካ ሆነ ማን በጉልበት በማስፈራራት እንደዚህ ካደረግ ገንዘብ ከለክላለው ብሎ እንትን ሊልበት የሚችል ወይንም ሌላ ሌላ የአሜሪካንን የውጭ ግንኙነት እንትን ይጠቅማል ብሎ በማሰብ የሚያደርጉት ነገር በኢትዮጵያውያን ዘንድ ተቀባይነት ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነፃነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንደ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በእንዲህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም የምንቆመው፣ ተለያይተን አይደለም መቆም ያለብን። በአንድ ላይ እንደ ሀገር መቆም አለብን። እንደ ሀገር መመከት አለብን። ይህንን ደግሞ እንደምንወጣው ምንም ጥርጥር የለኝም። አንዳንድ ሰዎች ሲናገሩ በዚህ አሁን ባለው ሁኔታ ና ቀደም ሲል ያነሳናቸው እርሶ አደጋዎች ሲሉ ስጋት የገለጹባቸው ሁኔታዎች አንዱ ምክንያት አባይ ነው እያሉ የሚናገሩ አሉ። በአባይ ምክንያት ኢትዮጵያ ላይ የተነሳ ሴራ ነው ወይም የሚጠነጠን ጦርነትና የእርስ በርስ ፍጅት፣ የሃይማኖት፣ የዘርና የመሳሰሉ ልዩነቶችን የማስፋት ዘመቻ ውጤት ነው የሚሉ አሉ። ይካፈላሉ? ይህን ሀሳብ እርስዎ ይጋራሉ? እኔ የምልህ እንዲህ አይነት ነገር መቼም በፋክት ላይ ተመስቶ የምታደርገው ነው። እንዲህ አይነት መረጃ ያላቸው ሰዎች መረጃውን ቢያካፍሉን ጥሩ ነው ለሁላችንም፣ በመረጃ ላይ ተመስቶ እንነጋገር። ግን በአጠቃላይ ማለት የምችለው ብዙ አገሮች፣ በተለይ ጎረቤቱ አካባቢ ያሉ አገሮች ኢትዮጵያ ተዳክማለች፣ የውስጥ ግጭት ውስጥ ባለችበት ጊዜ ያንን ተጠቅመን የምንፈልገውን እናደርጋለን ብለው ሞክረዋል። የሱማሌን ጉዳይ እናውቀዋለን ግን አንድ ነገር ኢትዮጵያውያን የሚታወቁበት ነገር ቢኖር እንዲህ አይነት የውጭ አደጋ በሚመጣ ጊዜ በውስጥ እንኳን ያሉ አምስተኛ ረድፈኞች ቢኖሩ ያንን ማስቆም ማህበረሰቡ ምን ያህል ተሰባስቦ አገሩ ሊጠበቅ እንደሚችል ነው። በክፉ ጊዜ፣ በአገር ውስጥ ችግር ጊዜ ጥቅም አገኛለሁ ብሎ መሞከር በኢትዮጵያ ላይ ከታሪክ ለመማር ነው። ይሄንን ባይሞክሩት ይሻላል። በአስር ጊዜ የውስጥ ባቻና ግጭት ቢኖርብን የውጭ ኃይሎች መሰረታዊ ምርቶቻችንን ለመገናጥም በሚሞክሩ ጊዜ በፍጹም ወደኋላ የማይል የሚተባበር ማህበረሰብ ነው። ይሄን ያደርጋል። በዚህ እንጠቀማለን ብለው ከውጭ ሀገር በተለይ እንደዚህ አይነት ሀገራዊ የሆነን ጥቅም አሳልፈን ለመስጠት የምናገኘው ጥቅም አለን የሚያስቡ ኢትዮጵያውያን ወገኖች አሉ። ይሄ ለማንም ያልበጀ ለማንም የማይበጅ አደገኛ አካሄድ ነው እና ከዚህ ቢጠነቀቁ ነው የሚሻለው። ከታሪክ ቢማሩ ጥሩ ነው ነው ብለው ለነገሩ ይህንን ጥያቄ ያነሳሁት አልፎ አልፎ ከራሳቸው ከግብጽ የፖለቲካ ሰዎች፣ ከግብጽ መገናኛ ብዙሀን የሚነሱ አንዳንድ ሀሳቦችንና ዛቻዎችን እንደዚሁም ሴራዎችን ጭምር የሚያንጸባርቁ ጽሁፎች፣ የቪዲዮ ውጤቶች ሁሉ በማህበራዊ መገናኛም በሌሎች የመገናኛ ብዙሀን ዘርፎችም ስለሚታዩና ስለሚወጡ ነው። ፕሮፌሰር ብርሃኑ በአንድ በኩል በእንደዚህ አይነት ሁኔታ የግብጽ ምሁራን ተቃዋሚ ፓርቲዎች፣ የፖለቲካ ሰዎች፣ ሌሎችም ይሰባስባሉ። እነሱም ቢሆኑ ትልልቅ የሆኑ ግዙፍ የሆኑ አለም አቀፍ ዘመቻዎችንም ያካሄዳሉ። በሀገራቸውም ውስጥ የፖለቲካ እንቅስቃሴዎችን አጠናክረው ያደርጋሉ። በእንደዚህ አይነት ሁኔታ እነሱ ልክ ናቸው ልክ አይደሉም ለማለት ሳይሆን፣ በእንደዚህ አይነት ሁኔታ እናንተ የኢትዮጵያ ምሁራን፣ የፖለቲካ ፓርቲ መሪዎች የምታደርጓቸው አለም አቀፍ ዘመቻዎች፣ እንቅስቃሴዎች የምታስቧቸው፣ የምትሰባስቡባቸው አሉ? እኔ ስለ ሌሎቹ የፖለቲካ ድርጅቶች አላውቅም። በአሁኑ ጊዜ አሁን ለምሳሌ ውጭ ሀገር ከመጣ በኋላ በውጭ ሀገር የእኛ ድርጅት ደጋፊዎች ድጋፍ ማህበራትን አስተሳስብ አነጋግሬያለሁ በዚህ ጊዜ ውስጥ ከተነሱ ጥያቄዎች አንዱ ይሄ ጉዳይ ነው። ከዛም ባሻገር አቢሳን ሀገር ከኢትዮጵያ አምባሳደር ጋር ቁጭ ብዬ በዚህ ጉዳይ ላይ ተነጋግሬያለሁ። ያለውን ሁኔታ በመመለከት እና አባሎቻችንን የምንነግረው ደጋፊዎቻችን የምንነግረው አንድ ነገር ነው በአገራዊ ጉዳይ ላይ ምን ጊዜም መተባበር ከሌሎች ሀይሎች ጋር ተባብሮ ያንን ያፈጽም ማስጠበቅ ግዴታ አለባችሁ። በዚህ በአባይም ጉዳይ የአሜሪካ መንግሥት ያደረገው ከፊት ካለ ያንን ለመቋቋም ከሁሉም ኢትዮጵያውያን ጋር ሆናችሁ መስራት አለባችሁ እ በዚህ ጉዳይ ላይ አባሎቻችንና ደጋፊዎቻችን እንደሚሄዱ ለአምባሳደሩ መድረሉ ይሄንን እናደርጋለን። ወደፊትም ከዚህም በተጨማሪ ማድረግ ያሉብን ብዙ ነገሮች አሉ። በዚህ ጉዳይ ላይ መንግስትም፣ የፖለቲካ ፓርቲዎችን ኃላፊነት የሚሰማቸው የፖለቲካ ፓርቲዎችን ሰብስቦ በጉዳዩ ላይ አማክሮ ፖለቲካ ፓርቲዎችን በጋራ አንድ ላይ ከመንግስት ጋር ሆነን ምንም አይነት በዚህ ጉዳይ ላይ የተለየ ነገር እንደሌለን ማሳየት አለብን። ይሄ በአስፈለገ ጊዜ በምንም ሁኔታ መተባበርኛ እግ አመሰግናለሁ። ፕሮፌሰር ብርሃኑን በሌሎች ጉዳዮች ላይም ተነጋግረናል። ይመለሳሉ። ሕይወት ባባይ ዙሪያ የተከታዩ ዘገባ ርዕስ ነው። ከወንዙ በአምስትና በአስር ደቂቃዎች የእግር ጉዞ ርቀት ላይ ቢኖሩም ንጹሕ ውሃም የኤሌክትሪክ ኃይል አገልግሎትም እንደሌላቸው የሚናገሩ የአባይ ዳር ሰዎች የከፋ ስለሚሉት ድህነታቸው ሲያማርሩ ሕዳሴ ግድብ በእውኑ ለሕይወታቸው የሕዳሴ ተስፋ ምንጭ መሆኑን ይናገራሉ። አስቴር ምስጋናው ሰሞኑን ያሉበት ሄዳ ይታቸዋለች የሚሉትን ሰምታለች። የታዘበችውን ያሏዋትን ታካፍላችሁ። ተቀምጨ ወረፋ ጠብቄ የማያመጣ ስንት ሰዓት ወረፋ ይጠብቃል ነው አራት ሰ ይበልጥም ሁልጊዜ የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰለ የአካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመም እና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራት እና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ። ይህ ሰው ለራሱ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ። አመጣለሁ። ስንት ብር ይከፈልዎታል? ብዋር ነው እንጂ እንደ ሰጡ ነው መቀበል። ጤና ስላጣች ነው ይሄን ስራ የሚሰሩት ነው ነው። ወይዘሮ ሙንጨት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ፣ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ። ህዝቡ 240 ሰው ነው የሚጠቀምበት። ከ240ው ሰው ያው ሰው እየተቸጋገረ ኮሚቴዎች፣ ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎችን ይህም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለ ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበት ህዝቡ እየተቸገረ በጣም እየተቸጋገረ። ይቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራራው ነገር የላትም። ያው ከአባይ አስር ደቂቃ መንገድ ርቀት ነው ውሃው ያለ የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው አምስት ደቂቃ ነው የሚፈጀው። አንድ ጀሪካ ውሃ ለመጠጥ ይቻላል። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ፣ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው፣ አገልግሎቱ ስለበዛበት። አስራ ስምንት አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆሙኝ ነው። አምስት ደቂቃ ቁሙ እንደሆነ ሁለት ሶስት ጀሪካ ይቀዳል። አስር ደቂቃ ቁሙ እንደሆነ ሰባት ስምንት ጀሪካ ይቀዳል። እንዘያረኩኝ ነው ራሱን አሁን የምጠቀም ራሱ ዘበኞች ስድስት ሰዓት ላይ ዝጊ፣ ሰባት ሰዓት ላይ ክፈች ቢሉኝ ለህዝቡ አልደርስ ብሎ ከዘበኞች ትእዛዝ በላይ ሁኝ ዝም ብዬ ነው እኔ አሁን ምሰራ እዚሁ አንዳሳ ቀበሌ ነው የሚገኘው። ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ። ጫካ ዛሬ ተከልክሏል። አሁን ጫካ ሚሄዱ ምን ሊያደርጉ ነው? እንጨት ለማምጣት እየተሾላለክን ነው። እንዲሁም እንጨት ምናመጣ ያና ምጠንም እየተጠቀምነ ነው በምጣዱ አሁን ተቀምጨ ስጋግር ልብን ሲመተኝ በቃ ልብ መምተኛ ሆኜ፣ አንድ ስድስት አመት ነው ጠበል የጠጣው። ዛሬ አይኔ አይ አይኔ ጠፍቷል። መብራት ይመጣልን። በስኮል ምጣድን ጥዳለን፣ ድስትን ጥዳለን፣ ቡና እናፈላለን። ይሄ ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል። በዳሪ ላምባ ዲና ገዝተን ነው የምንጠቀም። የአስራ አንደኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች። በኩራዝ እያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው እና ያ የፀሐይ ብርሃን ያለ አይኔን እያመመኝ፣ እና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ ጭሱም፣ ሽታውም ኩራዝ ለምንም እንትን አይልም። ብዙ ጉዳት አለው። አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው? አረ ቅርብ ነው። እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለእኛ ምንም እየጠቀምን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያለ ነበር ግን እንደዛም አዋጠን። መብራቱም አልመጣልንም። ሲቀጥል ደግሞ በግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል ወይም እዚህ ደረጃ ደርሷን እየተባለን አይደለም። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከስምንት ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከሰባ በመቶ በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይህንኑ ነው። ያው አባይ ግድብ ራሱ ገብ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናን። አባይ የተገደበው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ፣ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል። አቶ እምቢያለ በየነ በባህርዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢአለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20 ፐርሰንት አይበልጥም። የእነሱ ገጠር ከተማ ተደምሮ መቶ ፐርሰንት ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም መቶ ፐርሰንት በገጠር በከተማ ሲያደርሱ፣ ኢትዮጵያ ውስጥ ግን በአማካኝ ከሀምሳ ፐርሰንት የማይበልጥ በተለይም በገጠር የተለያዩ ጉድጓዶቹን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብፅና ኢትዮጵያ ግን በመስኖ የሚለማው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብፅ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5 ፐርሰንት በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው። በወሰን ተሻጋሪ ወንዞች ላይ ሶስት መሰረታዊ መርሆዎች አሉ። ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራት መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆዎችን ተከትላ ነው ኢትዮጵያ ግድቡን የገነባቸው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ የህዳሴ ግድብ በሚጀመርበት ሁለት ሺህ ሶስት ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር በሀገር ደረጃ ከግብፅ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ አለም አብዮት ግብፅንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት እና አገሪቷ በፖለቲካ አለመረጋጋት፣ በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበረ። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ እጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብፅ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነው። እና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ። አቶ ቢያለ ናይል ጉዳይ የኢትዮጵያ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ የደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም ግብፅም ፈቅዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት፣ መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም። ጦርነት እንገባለንም የድሮን ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ። እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች። እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም። እነሱ ምንም ቢመጣ ውሃው ከኛ ጋር ነው። የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል። ሕዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ጠብቀሽ የምትኖር ኖሮ አይደለም። ዝም ብለሽ ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዚን ኢኒሽቲቭ በሚባል በዛ ስር የሆነ ስምምነት ህግ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት ስድስት ሀገሮች የፈረሙበት፣ አራቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ አለ። ከዛ በኋላ ናይል እንዴት እንጠቀም፣ በእኩልነት እና በፍትሀዊነት እንዴት እንጠቀም የሚል ህግ ይወጣል ተብሎ እየጠበቀ ነው። ይህን በማድረግ ኢትዮጵያ ከፍተኛው ድርሻ ትወታለች። ግብጾች ምንድን ነው እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት ምንድን ነው አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ነው ሌሎች ሀገሮች ባለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ የምትባቸው መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንጻር ውሃው ሀብታችን ነው፣ ያለ ውሃ የሚሆን ነገር አይደለም። የዛሬ 20 ዓመት 30 ዓመት በፊት 60 50 ሚሊዮን ህዝብ ነበር፣ አሁን በጥፍ አጎል ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለው። ሀይል ያስፈልጋል፣ ምግብ ያስፈልጋል። በኑሮ ላይ በጣም ከፍተኛ ንት ውስጥ እያለ ያለ ምክንያቱም 15 ሺህ ጌጋዋት አወር ነው የሚገኘው ይሄ ማለት በዓመት ቢያንስ አንድ ቢሊዮን ዶላር ሊያስገኝ ይችላል። ቀደም ነገሮች የተጠኑ ሌሎች አሉ። ወደ አርባ ሺ ጌጋዋ ታወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በዓመት ኢትዮጵያ አምስት እና ስድስት ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ። ሌላው አሳው፣ የመጓጓዣው፣ በተወሰኑ መስኖዎች እነኝ እነኝ ነገሮች ሁሉ እንዳሉ ሆነው ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገድብን ማለት ትርጉሙ ብዙ ለኢትዮጵያ ሀይል ማመጨ ብቻ አይደለም። የለዋላይነት ጉዳይ ነው፣ በተፈጥሮ ሀብት የመጠቀም መብትን ማስከበር ጭምር ነው። ስለዚህ ኢትዮጵያን ይህን ታስበው ግድቡን በአግባቡ መጨረስ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው። ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍራት ስላላቸው ከዛ ጻሮ ነው ያን መተማመን ያስፈልጋል በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትር ና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌት ና ግንባታው እንደሚቀጥል ድርድሩም በሶስት ሀገራት በግብጽ በሱዳንና ና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊ ሰላማዊ ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴርን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርኖፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና በዩቱብም አለን። እያስተናገርኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ጽዮን ግርማ ነች። ወደ ተከታዩ ዘገባ እንሸጋገር። የደቡብ ጸጥታ የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ሁኔታ ቀደም ሲል ከነበረበት በብዙ የተሻሻለ መሆኑ ሰሞኑን ተገልጿል። ይሁን እንጂ ጊዜያዊው ወታደራዊ አስተዳደር ዛሬውኑ እንደማይነሳ የክልሉ መንግሥት ቃል አቀባይ ወይዘሮ ሰናይት ሰሎሞን ለጋዜጠኞች ተናግረዋል። ለዝርዝሩ ዮናታን ዘብዲዎስ ከሐዋሳ። ስለ ወቅታዊ የክልሉ የጸጥታ ሁኔታ መግለጫ ሰጡት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊም ወይዘሮ ስናይት ሰለሞን የህዝቡን የለውጥ ፍላጎት ሽፋን በማድረግ አንዳንድ አካላት በክልሉ ግጭት እንድነሳና ለተለያዩ ቀውሶች እንዲጋለጡ አድርገዋል ብለዋል። በየአካባቢው በየዞኑ ያሉ የአደረጃጀት ጥያቄዎች፣ የወሰን የማካለል የአስተዳደራዊ ተጠሪነት ጥያቄዎች፣ የወረዳ ማዕከል ሆኖ የማገልገል ጥያቄዎች፣ የሃይማኖትና ሌሎች አርብቶ አደሩ አካባቢ ከጎጂ ልማዳዊ ድርጊቶች ጋር ተያያዥነት ያላቸው እንደ መንስኤ ተደርጎ ይወሰዳሉ ማለት ነው። ከዚህ ጋር ሌሎች የመልካም አስተዳደር ጥያቄዎችም ለግጭት መንስኤ ሆኖ ያገለገሉበት አግባብ እንደነበረ ማየት ተገቢ ነው ማለት ነው። በተከሰተው የጸጥታ ችግር ደግሞ ዜጎች ሞት፣ የአካል ጉዳት፣ መፈናቀል እና ከዚህ ጋር ተያያዥነት ያላቸው የስነ ልቦና ጉዳት፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የገቡበት ሁኔታ ያው የቅርብ ጊዜ ትዝታችን ነው ማለት ነው። ሌላው የመንግስት መዋቅሮች መደበኛ ስራ ያቆሙበት ኢንቨስትመንት በአግባቡ ኢንቨስትመንቶች ስራዎችን ማከናወን ያልቻሉበት እንደዚህ የዘረፋ የማቃጠል ዜጎች ከቦታ ቦታ ነጻ ሆኖ መንቀሳቀስ የማይችሉበት ሁኔታዎች ተፈጥረው የነበሩበት ሁኔታ ነው ያለው። የክልሉ መንግስት የጸጥታውን ችግር በዘላቂነት ለመፍታት ባደረገው ጥረትም አንጻራውኑ ያሉት ሰላም በአብዛኛው የክልሉ አካባቢዎች መፈጠሩም ተናግሯል። ይህ ማለት ግን የክልሉ ሰላም ተረጋግቷል ማለት እንዳልሆነም ገልጠዋል። የጸጥታ መዋቅሩ በየደረጃ ካለው ፖለቲካ አመራሩ እና ከህብረተሰቡ ጋር በመቀናጀት እነኚህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል ማለት ነው። በየአካባቢው የተወሰኑ ቡድኖች እየተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች እንደ መንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመክታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። እነኚህ ከቁጥጥር ውጭ የሆኑ የነበሩ ኦልሞስት የመቆጣጠር ሁኔታ ና በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው። በመሆኑም የተቀሩ አካባቢዎች ቢኖርም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መቻሉና የኢኮኖሚ እንቅስቃሴ መሻሻል ማሳየቱንም ወይዘሮ ስናይ ሰለሞን በመግለጫቸው ተናግረዋል። የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ እንደዚሁ የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። የኢንቨስትመንት ስራዎችም ወደ ተግባር የተገቡበት አዳዲስ ኢንቨስትመንቶችም እንደዚሁ ወደ ስራ እንዲገቡ ፈቃድ እየተሰጠ ወደ ስራ እየገቡ ያሉበት ያሉትም ደግሞ ነባሮቹም የተሻለ እንቅስቃሴ እያደረጉ ያሉበትን ሁኔታ ለማንሳት ያክል ነው። የቱሪስት ፍሰትም በዛ ደረጃ የተሻሻለበት እና የቱሪስት ፍሰቱ ስራ እየተነቃቃ የመጣበት ሁኔታ እንዳለ ለማንሳት ያክል ነው። ሌላው ከተሞቻችን ትልልቅ ስብሰባዎችና ኮንፈረንሶችን በስፋት የማስተናገድ ስራዎችን የጀመረችበት አግባብ እንዳለ ከጸጥታው አኳያ ተሰርቶ የመጣውን ለውጥ በዚህ መንገድ መያዝ ብቻ ጥሩ ነው ለማለት ነው። በአንዳንድ አካባቢዎች በተለያዩ ምክንያቶች በህዝብ መካከል ተፈጥሮ የነበረውን ግጭት መፍታት ተችሏል ያሉት ኃላፊዋም አሁንም የተፈናቀሉ ነገር ግን ወደ ቀያቸው ያልተመለሱ ዜጎች መኖራቸውን አልሸሸጉም። ሌላው በደቡብ ኦሞ አካባቢ የነበረው አርብቶ አደሩ እርስ በርስ ይፈጠር የነበረውን ግጭት ከህብረተሰቡ ጋር ውይይት በማድረግ ባህላዊ የግጭት አፈታት መንገዶችን በመጠቀም እዚ አካባቢ ያለውን ችግር ለመፍታት ተችሏል። ለምሳሌ ከስኳር ፋብሪካ ጋር ተያይዞ የኦሞ ኩራዝ ቁጥር ሁለት ስኳር ፋብሪካ ጋር ተያይዞ ይከሰት የነበረ የግጭት ሁኔታ በሰላም